ጤናና አካባቢ በዓለማችን ከረዥም ዘመናት አንስቶ የስጋ ደዌ ተጠቂዎች ሕክምና የሚያገኙበት መንገድ ቢመቻችም ከሕብረተሰቡ ተገልለው እንዲኖሩ ይደረጉ እንደነበር ስለ ጉዳዩ የሚዘረዝሩ የተለያዩ ጽሑፎች ያመለክታሉ። ማይክሮባክቴሪየም ሌፕሮማቶሲስ በተሰኘ ጀርማ አማካኝነት የሚመጣው ይህ በሽታ በዝግታና ቀስ በቀስ ነርቮችን የሚያጠቃ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ኢትዮጵያ ውስጥ በ 1930 ዎቹ መጀመሪያ መሰጠት የተጀመረው ዘመናዊ የስጋ ደዌ ህክምና ምን ውጤት አስገኝቷል? ስለ በሽታው በተጠቂዎችም ሆነ በማህበረሰቡ ዘንድ ያለው ግንዛቤ ምን ይመስላል? በዚህ ዘርፍ የሚሰሩ ወገኖችን አነጋግረናል። አብራችሁን ቆዩ። ትኩረቱን ስጋ ደዌ ላይ አድርጎ የሚሰራው አለርት ሆስፒታል በየጊዜው አዳዲስ የበሽታው ተጠቂዎችን አሁንም እየተቀበለ እንደሚያክም የሐኪም ቤቱ የህዝብ ግንኙነት ኃላፊ አቶ አለምሰገድ ጫኔ ያስረዳሉ። ከሌላ ሐኪም ቤት ለከፍተኛ ህክምና የተላኩ ታማሚዎች በተመላላሽ ብቻ ሳይሆን ተኝተው የሚታከሙበት ስፍራም አለው። ዋና ትኩረቱ የስጋ ደዌ ላይ ቢሆንም ሌሎች ህክምናዎችንም እንደሚሰጥም ይናገራሉ። ስጋ ደዌ ታካሚዎች እንደዚሁ በዚህ አካባቢ ያሉት የማንኛውንም ህክምና የማግኘት መብት ስላላቸው ተቋማችን የነጻ ህክምና እንዲያገኙ የተደረገበት ሁኔታ አለ። ፕላስ ደግሞ ስጋ ደዌ ተጠቂ ቤተሰብ ሆነው ህጻናቶች ሌላ በሽታ ኬዝ ያለባቸው እስከ አስራ አራት አመት ድረስ የሚደርሱት በተቋማችን ውስጥ ተኝተው ህክምና እንዲያገኙ የማድረግ ስራ በዚህ አመት ከተሰራባቸው ትልልቅ ስራዎች ናቸው። እንደ ተቋማችን ለባለሙያዎች ግንዛቤ እንዲኖራቸው ስጋ ደዌ ላይ ስልጠናን የሚሰጥበት ሁኔታ አለ። የአለርት ሆስፒታል ሜዲካል ዳይሬክተር ዶክተር ሰሎሞን ቡሳ ሐኪም ቤቱ በአሁኑ ጊዜ በሚሰጠው ዘርፈ ብዙ የህክምና አገልግሎት ምክንያት በመቶ ሺዎች የሚቆጠር ህዝብን እንደሚያስተናግድ አረጋግጠዋል። ቀደም ሲል ከነበረውና አሁን ያለው የአለርት ወይም የዘነበወርቅ ሆስፒታል እጅግ በጣም የተለየ ነው ድሮ ሆስፒታሉ የስጋ ደዌ ህሙማን መታከሚያ ብቻ ነው ተብሎ ነው የሚወሰደው። አሁን የተቀናጀ የጤና አገልግሎት ነው እየተሰጠ ያለው በፕላስቲክ ሰርጀሪ፣ በአጥንት ህክምና፣ ድንገተኛ አደጋ ህክምናዎች፣ በአይን ህክምና፣ በማዋደር፣ በህጻናት ህክምና፣ በአዋቂዎች ህክምና በብዙ ስለዚህ ለተለያየ ህመም የሚመጣው ህብረተሰብ ቀላል አይደለም። አሁን በአመት ከሶስት መቶ አርባ ሺህ ታካሚ በላይ ነው ተመላላሽ መቶ ይታከሙት በመላው ዓለም የስጋ ደዌ ዘመናትን ያስቆጠረ በሽታ መሆኑን የተለያዩ መረጃዎች ይጠቁማሉ። ስለ ህክምናው አጀማመር ፍንጭ የሚያሳዩ የህክምና ማስረጃዎች ባይገኙም አንዳንድ ሳይንቲስቶች ግን ቅድመ ልደተ ክርስቶስ 1550 ላይ ጥንታዊ የግብጽ ጽሑፎች እንደሚጠቁሙ ይጠቅሳሉ። ዶክተር ሰሎሞን በኢትዮጵያ ያለውን እንዲገልጸውልናል። የአለርት ሆስፒታል መጀመሪያ የተቋቋመው ሆስፒታል ነው ለስጋ ደዌ ህክምና በአስራ ዘጠኝ ሰላሳ አራት አመተ ምህረት ነው። በንጉሱ ዘመን ዘነበ ወርቅ ሆስፒታል ተብሎ ተቋቋመ። ከዚያ በኋላ በምስራቅ ሀረርጌ በጣም በሽታው ይታይ ስለነበረ ቢሲዲሞ በሚባልበት አካባቢ የቢሲዲሞ ሆስፒታል ተከፈተ እና ከሰላሳ አራት ዓመተ ምህረት እጅግ በጣም በፊት መሆን አለበት። ይሄ በሽታ በዚህ የታወቀው። እናንትን ያለው የሚሰጠው ሕክምና ከውጭ ሀገር ካለው ሕክምና ጋር ሲነጻጸር ደረጃውም እንዴት ነው ማለት ይቻላል? የሚሰጠው ሕክምና ስታንዳርድ ነው። በውጪ ዓለምም ሆነ በአፍሪካ ውስጥም በታዳጊ ዓለማትም ቢሆን ዩኒፎርም ነው። ህክምናውን ከመስጠት አኳያ ምንም ችግሮች የለውም። ያለው ችግር ምንድን ነው? እነዚህ ሰዎች ህክምናቸውን ከጨረሱ በኋላ ብዙ አካላቸውን ካጎደሉ በኋላ እነሱን መልሶ የማቋቋሙ ተግባር ከኢኮኖሚካል ብቃት ጋር የሚሄድ ነው። በውጪ ዓለም ጥሩ የኢኮኖሚ ደረጃ ስላላቸው እነሱን በሚገባ የማቋቋምና ኢኮኖሚካሊ ከፍ የማድረግ እንትኖች ይኖራሉ። በእኛ ሀገር አብዛኛዎቹ የአካል ጉድለት ሲያጋጥማቸው ወደ ልመና ነው የሚገቡት የዕለት እንጀራቸውን በልመና የሚያገኙ ስለሆነ እሱን ማነጅ ማድረጉ ትንሽ አስቸጋሪ ሆነው ይታያል እንጂ በሁሉም አገር የሚሰጠው ሕክምና አንድ አይነት ነው። አቶ አብይ አባተ በኢትዮጵያ የስጋ ደዌ ተጠቂዎች ማህበር የፋይናንስና አስተዳደር ኃላፊ ናቸው። በማህበራት የተደራጁት የስጋ ደዌ ተጠቂዎች ስለሚያገኙት ሕክምና እንዲህ ብለውናል። የእኛ ሰዎች ከሚያገኙት ትሪትመንት እኔ ከውጭ የተለየ ነገሮች የሉም ለምን ከእንድም አንዳንድ በምናደርጋቸው የስብሰባ ነገሮች ስናይ ህክምናው በጥሩ ሁኔታ ይሰጣል መድኃኒቶችም ለምሳሌ እኛ አሁን በየክልሎቹ በየወረዳዎቹ ስንሄድ የስጋ ዲጠቂዎችን በምናናገር ጊዜ በነፃን መድኃኒቱ የሚሰጠው ለምን አሁን በአሁን ጊዜ አምራ መድኃኒት የሚባል የተገኘ የህክምና ግልጋሎት አለ ኤሚዲቲ ይህ ኤሚዲቲ እንግዲህ በትንሽ ጊዜ ውስጥ ነው በተለይ ሰዎቹ ላይ የአካል ጉዳትና ሌላ ነገሮች ሳይደርስባቸው በቀላሉ ያደናል አክለውም አቶ አብይ በሰባት ማህበራት የተሰባሰቡት የበሽታው ተጠቂዎች በአሁኑ ጊዜ ህክምናውን በየአካባቢያቸው ማግኘት መቻላቸውን ይገልጻሉ። በፊት ጊዜ በነበረው ሁኔታ አለርት ነበር እየመጡ የሚታከሙት። ሪፈራል ሆስፒታሎች ሀረር ስትሄጂ ቢሲጂሙ ሆስፒታል አለ። ኩየራ ሻሸመኔ አለ። ሜንሊ የስጋ ደዌ ህክምና በደንበኛ የሚሰጠው አለርት ነው። አሁን ግን በሁሉም ጤና ጣቢያዎች ህክምና ይሰጣል። አባሎቻችን በያሉበት እኛም አሁን ስልሳ ሰባት ቅርንጫፍ ማህበራት አሉን በሰባት ክልል ላይ ነው የምንሰራው መድኃኒቱን እያገኙ በዛው ባሉበት ዲሴንትራላይዝድ በሆነ ሁኔታ ህክምናውን እያገኙ ይገኛል። በአሁኑ ጊዜ የበሽታው ስርጭት በምን ደረጃ ላይ ይገኛል የሚል ጥያቄ ያቀረብንላቸው ዶክተር ሰሎሞን በበኩላቸው ሲያስረዱ አዳዲስ ህሙማን በአመት ከአንድ ሺህ ያላነሰ ይመጣሉ ይሁን እንጂ ቀደም ሲል ከነበረው የመስፋፋቱ ሁኔታ በጣም እየተገታ ነው ያለው ከህብረተሰቡም የአኗኗር ለውጥ ጋራ የበሽታውም ስርጭትና ብዛቱ እየቀነሰ ነው ያለው። የስጋ ደዌ በዘር አይተላለፍ እንጂ ከሰው ወደ ሰው ሊጋባ የሚችል በሽታ መሆኑን ያብራሩት ዶክተር ሶሎሞን እንዴትነቱንም እንደሚከተለው አብራርተውልናል። የሚጋባው ምንድን ነው? ቀደም ሲል በአፈ ታሪክ ሲነገር እንደነበረው በመነካካት በመዋለድ የሚባለው ነገር ትክክለኛ መተላለፊያ መንገዱ አይደለም። ነገር ግን አንድ ሰው በሽታን የመቋቋም ኃይሉ ደካማ ከሆነ ልክ ኢንፍሉዌንዛ ወይንም ጉንፋን ሊይዘው እንደሚችለው እንደዛው የመተላለፊያ መንገድ ነው ተብሎ የተወሰደው በትንፋሽና ከአፍንጫና ከአፍ ከሚወጡ ፈሳሾች ነው ጀርሞቹ በአብዛኛው የሚገኙት በአፍንጫ የውስጥ ግርግዳዎች ላይ በትናጋ ላይ እንደዛ ስለሆነ፣ በሚያነጥሱበት ጊዜ ይረጫሉ። በሽታን የመቋቋም ኃይሉ ደካማ ከሆነ ያ ሰው ሊያዝ ይችላል። የዓይን ከፍተኛ ሐኪም የሆኑት ዶክተር ሰሎሞን ከሰላሳ ዓመት በላይ በአለርት ሆስፒታል ማገልገላቸውን ይናገራሉ። በንክኪ በሽታው የሚጋባ ቢሆን ኖሮ አሉኝ። እኔ ለምሳሌ ወደ ሰላሳ አንድ አመት ነው በዚህ በአለርት ሆስፒታል ውስጥ እየሰራው ያለው ከነሱ ጋራ በጣም ተቀራርቤም ነው የምሰራው። ዝም ብሎ በመነካካት እናንትን የሚል ቢሆን ኖሮ ራሴ አይውዳብላት ሪስክ። ለረዥም አመታት በአለርት ሆስፒታል ያገለገሉት ዶክተር ሰለሞን ለስጋ ደዌ ተጠቂዎች የሚቀርብ የመድኃኒት እጥረት እንደሌለ ነው የሚያስረዱት። ግን በዚህ ቆይታቸው የታዘቡት አልጠፋም። በእነዚህ ጊዜያት ውስጥ እስከማየው ሪፖርትም እንትን እስከሚለው ከሚደረጉትም ስብሰባዎች እንደምገነዘበው የመድኃኒት እጥረት የለም። ይታከማሉ፣ ይድናሉ። ቀደም ሲል አንዳንዶቹ ቆስሎን ውስጥ አዳናችሁት፣ ነገር ግን መተዳደሪያዬን ነው እንትን ያላችሁት በሚል በልመና ስራ ይተዳደሩ የነበሩት የሚቸገሩበት ሁኔታም ነበረ። አሁን ግን እንደዛ አይነት እንትን የለም። ግንዛቤው አላቸው። በተቻለ መጠን ራሳቸውን ጠብቀውም ነው እንትን የሚሉት። አንዱ አንዱን ደግሞ የመደጋገፍ ባህር ያለ ከክፍል ሀገር የመጡትን ገና በበሽታው ብዙ ላልቆዩት እነዚህ የቆዩትና የዳኖቱ ትምህርት የሚሰጧቸዋል እርዳታ የሚያደረጉላቸዋል የተሻለ እንትን እየሰሩ የስጋ ደዌ የተጠቂ ወገኖች በማህበራት መሰባሰባቸው አንድ ነገር ቢሆንም በህብረተሰብ ውስጥ ሳይገለሉ ለመኖር የስነ ልቡና ድጋፍ ያገኙ ይሆን? አቶ አብይ ጥረታቸውን ገልጸውልናል። ዋናው ማህበሩ ሲመሰረት የሚደርስበትን አድሎና መገለል ለመቅረፍ ነው። በተለይ ህብረተሰቡ ስለዚህ ስጋ ደዌ ያለው ግንዛቤ አናሳ በመሆኑን እነኝህ ነገሮች ለማስተማር እንግዲህ በተደጋጋሚ ምንድን ነው የምናደርገው፣ በቴሌቪዥን ድራማዎች እናዘጋጃለን። በዚህ ድራማ ላይ ስጋ ደዌ ምንድን ነው፣ ስጋ ደዌ እንዴት ይመጣል፣ ስነ ልቦና ላይ የሚያደርሰው እንዴት፣ እነኝን ህብረተሰቦች ወደ ህብረተሰቡ መቀላቀል አለብን የሚለውን ፕሮግራሞችም እያካሄደን እነኝ ነገሮች በመቅረፍ ላይ እንገኛለን። በዘር አይጋባም ብለዋል። ልጆች ምን አይነት ስሜት ይሰማቸዋል? እንደው ይሄንን የምታነሱ እና ከነሱ ጋር የምትወያዩ ከሆነ በግልጽ የሚነሱ ነጥቦች አሉ ወይ? እኔ እዚህ መስሪያ ቤት ከገባው አንድ አስራ አራት ዓመት ይሆነኛል። በፊት ጊዜ ልጆቹ ራሳቸውን የመደበቅ ሁኔታ ነበር። እዛ አካባቢ አለመቃጠል፣ እንደዚህ አይነት ሁኔታዎች ነበሩ። አሁን ግን ኢሚኒቲ መድኃኒት ከመጣ በኋላ በልጆቹ ላይ የሚመጣ ጫናዎችም፣ የአካል ጉዳቶችም ሌሎች ነገሮችም ስለሌለ ልጆቹም አሁን ጥሩ ግንዛቤ ኖሯቸው እንደውም የአባቶቻችንና የእናቶቻችን ማህበር ነው። ለምን እነኝንም ልጆች የትምህርት ፕሮግራም በኮሌጅ ውስጥ እንዲገቡ፣ ሌሎችም የተለያዩ ሁኔታዎች ላይ እንዲካፈሉ እያደረግ ናቸው። ብሔራዊ ማህበሩ ይሄን እየሰራ ስለሆነ ወደ ማህበሩ መጥተው የሚደርሰውን አድሉና መገለ እንደውም በአሁን ጊዜ እየቀረሱ ጥሩ እያካሄዱ ይገኛሉ። ስለ በሽታው ህብረተሰብ ውስጥ ያለው ግንዛቤ እየተለወጠ መምጣቱን ያመለከቱት የአለርት ሆስፒታል ሜዲካል ዳይሬክተር በበኩላቸው ማሳያም ጠቅሰዋል። አንድ ሰው ሊታከም ሲመጣ አንድ ሁለት ሰው አብሮት ነው እንትን የሚለው። ሊትራሊ ከግማሽ ሚሊዮን ህዝብ በላይ ነው። እዚህ መጥቶ እንትን የሚያደርገው ቀደም ሲል የስጋ ደዌን ታካሚዎችን በጣም ይጸየፉ የነበሩት አሁን አብሮ ቁጭ ብለው ወረፋ ጠብቀው ህክምናቸውን አግኝተው የሚሄዱበት እንትን ነው። ዛሬ አለርት ሆስፒታል ህክምና እንዴት ነው ልናገኝ የምንችለው እያሉ ሁሉ ኢቨን በኖርማል የስራ ሰዓት ማግኘት እንኳን ባይችሉ በትርፍ ሰዓት ህክምና ለማታ ማታ በዛ ሁሉ እጅግ በጣም በርካታ ህብረተሰብ ነው መጥቶ እዚህ ህክምና እያገኘ ያለው። ስለዚህ ቀደም ሲል የነበረው ይሄ የማግለልና የእንትኑ ሁኔታ እጅግ በጣም የቀነሰና እንደ ሌላው ጊዜ የመጸየፉ ሁኔታዎች የለው። ማብራሪያ የሰጡንን በአድማጮች ስም እያመሰገንን የዕለቱን መሰናዶ በዚህ እናብቃ። አድማጮች የእናንተን አስተያየትና ጥቆማ ላኩልን፣ በፌስቡክ ገጻችን ላይም ተወያዩበት። ሸዋዬ ለገሰ ነኝ። ሰላም ሁኑ።